बहाल मित्र ባለፈው ሳምንት ቅዳሜ በፍራንክፈርት ደብረ ጸሐይ ቅድስተ ማርያም ቤተ ክርስቲያን የደመራ በዓል ሲከበር የነበረውን ድባብ ነበር ያደመጥ ነው። ጤና ይስጥልኝ፣ እንደምንሰነበታችሁ። ከተለያዩ የጀርመን ከተሞች የተሰባሰቡ ምእመናን ፍራንክፈርት ጀርመን ላይ በደመቀ ስነ ስርዓት አክብረዋል። እንደ ብዙዎች ግምት በዚህ ክብረ በዓል ከአንድ ሺህ በላይ ሰው ነበር የተገኘው። በዕለቱ ዝግጅታችን በፍራንክፈርት እጅግ በርካታ ኢትዮጵያውያን የተገኙበትን የደመራ በዓልን ቃይንተን በአሁኑ በአሁኑ ወቅት በአውሮፓ ብሎም በጀርመን ስላለው የስደተኝነት ቀውስ እናያለን። መልካም ቆይታ። የኢትዮጵያ ባህላዊ ልብሱን ለብሶ ደመራ ወደ ተደመረበትና ፍራንክፈርት ከተማ ውስጥ ወደሚገኘው ደብረ ፀሐይ ቅድስተ ማርያም ቤተክርስቲያን መትመም የጀመረው ከቀኑ 9 ሰዓት ጀምሮ ነው። በኢትዮጵያና በጀርመን ሰንደቅ ዓላማ መሀል የቆመው በግምት ወደ 8 ሜትር ቁመት ያለው አዳይ አበባን በመሰለ ቢጫ አበባ የተንቆጠቆጠው ደመራ የኢትዮጵያን ሰንደቅ ዓላማ ለብሶ ዙሪያውን በርከት ያለ ችቦ ተደርድሮበታል። በፍራንክፈርት መሀል ከተማ በሚገኘው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ደመራ በዓል ሲከበር ሁለት አስርተ ዓመታት ያስቆጠረ በመሆኑ ለከተማው ነዋሪ የኢትዮጵያውያኑን የደመራ በዓል አከባበር እንዲሁም ባህላዊ ያበሻ ልብስን ማየቱ አዲስ አይደለም። በየዓመቱም በክብረ በዓሉ ላይ የከተማው ከንቲባ አሊያም ሌሎች ከፍተኛ የጀርመን ባለስልጣናት በክብር እንግድነት ይጋበዛሉ። ዘንድሮ በፍራንክፈርቱ ደመራ በዓል ላይ በክብር እንግድነት የተጋበዙት አዲስ ተሾመው የመጡት የኢትዮጵያ ቆንስላ ጄኔራል ምህረት አብ ሙልጌታ ነበሩ። ከቀኑ አስር ተኩል ሲል ምእመኑ ትልቁን ደመራ ከበው ዘማሪዎች ልብሳቸውን አድርገው ደመራው በተደመረበት ሰፊ ሜዳ ላይ ተሰበሰቡ። ክብረ በዓሉም በፍራንክፈርት ደብረ ፀሐይ ቅድስት ማርያም ቤተ ክርስቲያን አስተዳዳሪ በአባ ኃይለመለኮት ተስፋ ማርያም የመክፈቻ ንግግር በይፋ ተጀመረ። የተከበራችሁ ካህናት፣ የተከበሩ አቶ ምህረት አብ ሙልጌታ የህድሪ ጄኔራል ቆንስላ በፍራንክፎርት እንዲሁም መዘምራን፣ ህዝበ ክርስቲያን እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ በሰላም በጤና አደረሳችሁ። እንኳን ለብርሃነ መስቀል አደረሳችሁ። እንሆ እግዚአብሔር አምላክ ከያለንበት አሰባስቦ ለማክበር ስላበቃን ክብሩ ምስጋና ይግባው። አሁን የዕለቱ ትምህርት የሚያስተምሩን የተከበሩ ሊቀ ካህናት ዶክተር መርአዊ የመስቀል በዓል ለምን እንደምናከብረው በየአመቱ ትምህርት ያስተምሩናል። የደመራን በዓል የኢትዮጵያ ቀን ብለን ስናከብረው አመታት ተቆጥረዋል ሲሉ በመቀጠል ንግግር ያደረጉት በጀርመን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋና ተጠሪ ሊቀ ካህናት ዶክተር መራዊ ተበጀ የመስቀልና የደመራ በዓልን ሚስጢር አስተምረዋል። የመዘምራን ወረብና ዝማሬ ምዕመናኑን ብቻ ሳይሆን ባህልቱ ፊቱን ለማየት የመጣውን ጀርመናዊም ሆነ በአካባቢው ያልፍ ያገድም የነበረውን መንገደኛ ወደ ክብረ በዓሉ ጋብዞ ነበር ያመሸው ፊልም የሚቀርጽ ፎቶግራፍ የሚያነሳም ጀርመናዊ ቁጥርም ቀላል አልነበረም ደመራው ተለኩሶ ዘማሪያን በከበሮ በጽናጽልና በእልልታ አካባቢውን ሲያደምቁ፣ በፍራንክፈርት ደብረ ፀሐይ ቅድስተ ማርያም ቤተ ክርስቲያን አስተዳዳሪ አባ ኃይለ መለኮት ተስፋ ማርያም ኢትዮጵያውያን ለመስቀል ልዩ ክብርና ልዩ ፍቅር አለን ማለት ነው። ስለዚህ የመስቀል በዓል ደመራ የመታሰቢያ በዓል ነው እና በፍራንክፈርት ደግሞ በየዓመቱ እንደዚሁ በታላቅ ነው የሚከበረው ለ18 ዓመት ያህል በመጀመሪያዎቹ የጀርሞን ባለስልጣኖችም የከተማ ምክትል ከንቲባ እየመጣ ይህም እንደምታዩ ህዝቡ ብዛቱን የደመራውን ሁኔታ ልክ እንደ አገራችን ይመስላል ማለት ነው። እና በእውነቱ ደስ ይላል፣ ህዝቡም ደስተኛ ነው። አባ ኃይለ መለኮት በጀርመን ብሎም በአውሮጳ በወቅቱ የሚታየውን የስደት ቀውስ በተመለከተ ቤተ ክርስቲያኒቱ ምእመኑ ሁሉ ስለ ችግሩ እንደሚያስብ እንዲህ ነው የገለጹት። በእውነቱ ይህ የሚያሳዝን ነገር ነው። ሁላችን እናያለን፣ እንሰማለን። በተለይ በዚህ በመካከለኛው ምስራቅ ያለው ችግር በሶሪያ በአፍጋኒስታንም፣ በኤሪትራም እንደዚሁ ከባድ የስደት መከራ ነው ያለው ሰዎችም የሁለተኛ ዓለም ጦርነት ያስታውሳል ነው የሚሉት። ያለውና በእውነተኛ በቤተ ክርስቲያናችን እንጸልያለን። ለሞቱት ወገኖቻችንን ጸሎትም አድርገናል። በሊቢያ የተሰዉትም አሁንም ጸሎት እናደርጋለን። እንደዚሁ የሶሪያ ኦርቶዶክስ ተከታዮች በእውነቱ ቤተ ክርስቲያናቸው ተቃጥለው እምነት መጸለያጥተው እኛ ደግሞ እንደዚህ ተከብረን ስናይ ታላቅ እድል ታላቅ በረከት ነውና ለነሱ ለእነሱ እንጸልያለን እናስባቸዋለን። በዚህ ዕለት በአሁኑ ጊዜም ከአውሮፓ የበለጠ ጀርመን ነው የምትቀበለው ያለችው እኛም መብታችን ተከብሮ የምንኖርበት አገር ነው። ጀርመንም እናመሰግናለን። ይኸው ቤተ ክርስቲያኑም አውደ ምህረቱም እንኮ እነሱ የሰጡን ነው። በዚያ ነው እምነታችን የምንገልጸው ያለንና ጀርመንን ያኖርልን ጀርመን አገር ይባረክልን ነው እምለው፣ እግዚአብሔር እስጥልን። በበዓሉ ላይ በክብረ እንግድነት የተገኙ በፍራንክፈርት የኢትዮጵያ ቆንስላ ጄኔራል ምህረት አበሙልጌታን እንኳን አደረሰዎት ይህንን ክብረ በዓል በጀርመን ደምቆ ሲያዩ ምን አሉ ስል ጠይቄያቸው ነበር እንኳን አብሮ አደረሰን ይህ እንግዲህ ያው በሀገራችን በመላው ኢትዮጵያ የሚከበር በዓል ነው የሁሉም የክርስትና እምነት ተከታዮች በዓል ስለሆነ በጣም ደስ የሚል ነው በዚህ በተለይ በውጭ ሀገር በጀርመን ሀገር ሁሉም ተሰብስቦ እንዲ ሲያከብር በጣም ደስታ ነው የተሰማኝ ለእኔ ደግሞ የበለጠ የመጀመሪያም ስለሆነ በጣም ደስ የሚል አከባበር ነው ደስ ብሎኛል በጣም ዘንድሮ 2008 ዓ ትልቅ አመት ነው ለእኛ ኢትዮጵያውያን። ይሄ እዚህ የምታዩ ደስታና ህብረት ወደ ሀገራችንም እንደዚሁ በህብረት በአንድነት የሚሳተፉበትና ይህንን ህብረት ይዘው ለሀገራቸው ደግሞ አስተዋጽኦ የሚያደርጉበት አመት እንደሚሆን ሙሉ እምነት አለኝ፣ ተስፋ አለኝ። የኢትዮጵያ ቆንስላ ጀኔራል ምረታ በሙሌ ጌታ በአሁኑ ወቅት ወደ አውሮጳ ስለሚጎርፈው ስደተኛም ተናግረዋል። እንግዲ ጀርመኖች ያው እንደ ማንኛውም የዓለም ህብረተሰብ ሌላው የአውሮፓ ሀገር ቀደም ብለው በራቸውን ክፍት አድርገዋለ ስደተኞች። ይሄ በጣም የሚያስመሰግናቸው ነው። በዓለም ላይ የሚሰደዱ ሰዎችን ተቀብሎ ማስተናገድ የአለም አቀፍም ህግ ነው። ሁሉም አገራት አባል የሆኑበት የተባበሩት መንግስታት የስደተኞች ኮሚሽን አለ። በዛም መሰረት ጀርመኖች ይህንን አይተው ቅድሚያ ሰጥተው መቀበላቸው በጣም የሚያስመሰግናቸውና ና ትልቅ ስራ ነው የሰሩት። የአውሮፓ ህብረትም የእነሱን ፈለግ ተከትሎ በህብረት እንደዚሁ ወደዚህ የመጡትን ስደተኞች ተቀብሎ እንደሚያስተናግዱ እምነት አለኝ። በደብረ ጸሐይ ቅድስተ ማርያም ቤተ ክርስቲያን ዘማሬ አስካለ ማርያም ደመራን በፍራንክፈርት ስታከብር ይህ ለሶስተኛ ጊዜ ነው። በዓሉ ቆንጆ ነው። እመቤታችን በጥሩ አሳለፍን። እኛ ከመዘመራኖቹ ነን በመዘመር የተለያዩ መንፈሳዊ ስራዎች በመስራት አሳለፍን። ደስ ይላል። የከርሞሰ ይበለን። በጀርመን ሀገር ሲኖር 15 ዓመት የሆነው ሌላው የበዓሉ ታዳሚ የፍራንክፈርት ነዋሪ ዮሀንስ አማነ በመቀጠል በጣም በጣም የሚያስደስት ነው። ምናልባት ቁጥሩን ኤግዛክትሊ መናገር ባይቻልም በጣም ቆንጆ ነበረ። በስደት አገር ላይ ሆነን እንደዚህ በዝማሬ በተለያየ ነገር ታጅቡ ህዝቡም የአገር የባህል ልብሱን ለብሶ ተውቦ ልጆቻችንም እዚህ የተወለዱ ቢሆኑም ባህላቸውና ወጋቸውን እንዲያውቁ እኛም ያው የባህላችን ልብስ አልብሰናቸውን የመጣ ነው እና በጣም ደስ ይል ነበረ። በጣም ደስ ይላቸዋል፣ ቆሞ ግማሾቹ በመንገድ ላይ በሚያልፉበት ሰዓት ባቡር ውስጥ ሆነው ፎቶ ያነሱ ነበረ። የመጡም ሰዎች ነበሩ። የተወሰኑ ሰዎች በጣም እንግዳ ተቀባዮች ናቸው። ስደተኛ ተቀባዮች ናቸው። በተለይ አሁን የስደት ጊዜ ነው። ጀርመን ብዙ ስደተኞች እንደምትቀበል የሚነገርበት ጊዜ ነው። በአሁን ሰዓት እንኳን ስንመለከተው ከበፊት በፊት ማለት ነው እጅግ በጣም ብዙ ስደተኞች የመጡ ነው። ከኢትዮጵያ ከኤርትራም ጨምሮ ማለት ነው። ግን ጀርመኖች በአሁን ሰዓት ዓለም አቀፍ በሆነ ደረጃ እንኳን በጣም ጥሩነታቸውን ለዓለም ሕዝብ አሳውቀዋል በጣም ደስ በሚል ሁኔታ በእውነት ነው ምልሽ እኔ ረጅም ጊዜ ኖር ከድሮ ጋር ሳነጻጽረው በአሁን ሰዓት በጣም ሕዝቡ ሕዝቡን ተቀባይ ና አዛኝ ሮሮ ሆኗል እና ተጨማሪም አሁን በሚመጡት ላይ ደግሞ እኔ ዚ ሚት ባል ለሚመጡት አበሾች ከጀርመንኛ ወደ አማርኛ ና ያስተረጎምኩኝ በነጻ አገለግላለሁኝ ወጣት ል በዓል ደስታዋን እንዲህ ትገልጻለች። አባቶች በተሰበሰቡበት ካህናት ሁሉ ባለበት ዛሬ በደመቀ በዓል አከባበር ተዘጋጅቷል። ጀርመናውያን እንደው አዲስ ባህል ይዘው ግራይላቸውም አይከፋቸውም አይከፋቸውም እንዳውም ይደንቃቸዋል ይህ ሁሉ ነገር ሲያዩ፣ ምክንያቱም እዚህ በነሱ ባህል ያልተለመደ ስለሆነ እንዲያውም ተዘጋጅተው አመት አመት ይህንን ለማየት ፕሮግራም አድርገው የሚመጡ ብዙ ጀርመናዊያኖች አሉ። እና በጣም ደስ የሚል ሁኔታ ከኛ ጋር አብረው ያሳልፉታል። በስደት ሀገር እዚህ ተሰብስበን ባህሉን ወጉን ሃይማኖታችንን ይዘን ከአባቶቻችን ጋዚ በሰላም መኖር ማለት በሰላም ማክበር ማለት ትልቅ ነገር ስለሆነ ጀርመናዊው ዮሴፍ ዩስት መስቀል በዓልን በፍራንክፈርት ሲያከብሩ ይህ ለሁለተኛ ጊዜ ነው። ክብረ በዓሉ እጅግ ማራኪ መሆኑን ይናገራሉ። እጅግ ግሩም ነው። ደመራን ሳከብር የመጀመሪያ አይደለም። ባለፈው ዓመት እዚህ አክብር ያለሁ። ባህሉ እጅግ አስደስቶኛል። የውጭ ሀገር ባህል ወዳለሁ፣ በተለይ የኢትዮጵያውያን ባህል ስነ ምግባርን በጣም ወዳለሁ። ከኢትዮጵያውያን ጋር መሆን እጅግ ያስደስተኛል ይመስለኛል ከፍራንክፈርት 30 ኪሎ ሜትር ርቀት ላይ የምትኖረው ወይዘሮ መሰረት በፍራንክፈርት ደመራን ከአስር ጊዜ በላይ ያክብራለች ዳመራን ሳከብር ወደ 14 አመቴ ነው በየአመቱ መጣለሁ ኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ደስ ይላል እዚህ ሁለቱ ልጆቼን እዚህ ነው ክርስትና ያስነሳኋቸው ጀርመኖች አብሬያቸው የምሰራቸው ስነግራቸው ይሄንን ታሪክ በጣም ነው ደስ የሚላቸው እና እኛም ባህልና አለባበሳችንን እምነታችንን ሁሉን ነገር ስና ደስ ብሏቸው ሁለት ጊዜ እንዲሁም ሰው ይ መጥቻ አይተውታል ና በጣም ደስ ነው የሚላቸው በጣም ጥሩዎች ናቸው። እኔ በራሴ ብቻ ሳይሆን በአካባቢ በሚኖሩት በውጭ ዜጎች ሁሉ በጣም ነው የሚቀበሉ ትብብር አላቸው። በሄድኩበት ቦታ እንደ ውጭ ሀገርነት አይሰማኝም። እንዲ ቦታ በዓል አለኝ ና ቤተክርስቲያን መሄድ ፈልጋለሁ ማደረ ፈልጋለሁ ብዬ በምላቸው ጊዜ ረፍት ሁሉ ነው የሚሰጡኝ የስራ ጊዜ እና በዚህ በዚህ በጣም በጣም ተባበሩ በጣም ባለውበት አካባቢ በጣም ብዙ አበሾች ስደተኞች መጥተዋል ወጣ ቶች ቤተሰብ ያላቸውና በጣም ጥሩ ሁኔታ ነው ያለው። በጀርመን ካልስሮወ ከተማ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አገልጋይ የሆኑት መልአከ ስብሐት ተክለ ሲራቅ በክብረ በዓሉ ኢትዮጵያ እንዳሉ ያህል እንደተሰማቸው ነው የገለጹት። በዓሉ እንግዲህ በጣም በደመቀ ሁኔታ እያከበርን ያለ ነው። በጣም ደስ የሚል ነው። ኢትዮጵያውያን ከሀገራቸው የወጡ አይመስልም በዓሉን ስናየው፣ በጣም በደስታ እያከበሩ ነው ያሉት። በዚህ በባዕድ ሀገር ይህን ያክል ሰው ይገኛል ብዬ አልገምትም። ነገር ግን ለእግዚአብሔር ሁሉም አገሩ ነው ክርስትናን አገር ደንበር አይገድበው። የትም ላይ እግዚአብሔር ይመለካል። በየትም ቦታ እግዚአብሔር አለ። ክርስቲያኑም እንደዛው የሚመለከው እግዚአብሔር እስካለ ድረስ አምላኪውም ምዕመኑም የቦታው ይገኛል። ቤተክርስቲያናችን ደግሞ ምእመኗን ተከትላ አብራ ትሰደዳለች። አባቶችም እንደዛው ምእመናኑ ስላሉ ነው አባቶች ወደዚህ መምጣት የቻሉት። ምእመናኑ ስላሉ ነው ቤተክርስቲያን ወደዚህ መምጣት የቻለችው እና በዚህ መልኩ በአማረ መልኩ እየተከናወነ ያለው እና ይህ ደግሞ በጣም ብዙ እሴት ያለው ነው። እዚህ ሀገር ሀገሩ በመጀመሪያው እንደሚታወቀው የክርስትና ሀገር ነው ክርስትናው የተለያየም ቢሆን። ስለዚህ እነዚህም ይህንን ሲያዩ የበለጠ ሕዝቡንም ምእመኑንም የሚመጣውንም የውጩን ሀገር ሰው ይደሰቱበታል። ጀርመን ብዙ ስደተኛ ች መቀበሏን፣ በጀርመን ብዙ የውጭ ሀገር ዜጎች መብዛታቸውን በተመለከተስ ምን ይነግሩኛል? ይሄ በጣም ታላቅነታቸውን የሚያሳይ ነው። አንደኛ ሰብአዊ ርኅራያቸውን ነው የሚያሳየው ማንም የተቸገረውን ሁሉ እንዲረዳ በእግዚአብሔር የታዘዘን። ስለዚህ ይህን ነው ያሳዩት። ከክርስትናው ባልፎ ሰብአዊነታቸውን የሚገዳቸው የአንዱ ጉዳይ የእነሱ ጉዳይ ሆኖ የሚያስፈልገውን ነገር አሟልተው ተቀብለው ማስቀመጣቸው በጣም የሚደነቁ ህዝቦች ናቸው። እኔ በጣም ነው የምደሰትባቸው። ኢብን ይህንን በዓል ስናይ ቀላል ነገር አይደለም ቤተክርስቲያናቸውን ሰጥተው አደባባያቸውን ፈቅደው በምንፈልገው መልኩ ደመራው እንደ ሀገራችን ተደምሮ ተለኩሶ ዙሪያውን ሆነ እየዘመርን ነገር ሳይጓደልብን እንድናከብር በማድረጋቸው እጅግ በጣም ሊደነቁ የሚገባቸው ናቸው። ከነሱ ብዙ ነገር ልንማር እንችላለን። ይህንን አሁን ስደተኛውን በመቀበል ተሳትፎ የሚያደርጉትን ሁሉ አርአያችን ናቸው ማለት ይቻላል። በፍራንክፈርት ነዋሪ የሆኑት ወይዘሮ መብራት በበኩላቸው ደብረ ፀሐይ ቅድስ ማርያም ቤተክርስቲያን ስትም መሰረት ጀምሮ ወደዚች ቤተክርስቲያን እንደሚመጡ ገልጸዋል። በጣም ደስ ይላል። አመት በአመትን ማርያም ስትመሰረት ጊዜ ጀምሬ እስካሁን ሀያ ሁለት አመቴ እየጨመረ እየጨመረ ያው ክብረቱ ወደ ነዳ ነው የደረሰ ማለት። ለዚች አመት ደግሞ ውጭ ሀገር አይደለም ሀገራችንም የሚከበር ትልቅ በዓል ስለሆነ ደስ ይላል። ሀገራችን እንዳለን ሁሉ ነው የሚሰማል። ከሃይድልበርግ ከተማ ደመራን ለማክበር ወደ ፍራንክፈርት የመጡት ወይዘሮ መሰረት ደመራን ሲያከብሩ ኢትዮጵያ ያሉ ያህል ባህላቸውን፣ ወጋቸውን እንዳስታወሱ ተናግረዋል። በጣም ቆንጆ ነው። ሀገራችን ያስታውሰናል፣ ባህላችን፣ ሃይማኖታችን ያስታውሰናል። በጣም ቆንጆ ነው። ጀርመኖች በሃይማኖታቸው፣ በክርስቲያን ሃይማኖት ያምናል። እንደውም በቅርብ ጊዜ ከጀርመኖች ጋራ የእኛ ሚካኤል ቤተክርስቲያን ነበርኩኝ። እኔ ለጀርመን መንግስት ስለምሰራ ታሪኩን ስለምነግራቸው አብረውኝ የሄዱ ነበሩ፣ አንድ አምስት ጀርመኖች። ስንመለስ ወደ እዚህ ሀገር ኮለን ያለው ሚካኤል ስንመለስ ጠየኳቸው፣ እንዴት ተሰማችሁ ስላቸው፣ የእጃችን ጸጉር ቆመ፣ በጣም ጠንካራ ሃይማኖት ያላችሁ ሰዎች ናቸው። በጣም ሃይማኖታችን ያደንቁታል። ጀርመኖች ትዕግስትና መተባበር ይኖር ይላሉ። ማንኛውንም ሃይማኖት ያከብራሉ፣ ይቀበላሉ፣ ሌላውን አይጎዱም እና የክርስቲያን ሃይማኖትም ስለሆነ ይደግፉታል። ከእነሱ ጋር ስናከብር ይወዳሉ፣ ይሰማቸዋል። በሀገራቸው ስናከብርላቸው እና ይቀበላሉ። የክርስቲያን ሀገር ሆኖ መስጊድ ያሰራሉ እና በጣም ነው የሚረዱት። ኢትዮጵያ ደግሞ የታወቀች ነች፣ ሁሉም ያውቃሉ። በድሮ በኃይለ ሥላሴ ጊዜ ስለሚያውቁ፣ ታሪኩን ስለሚያውቁ ይቀበሉ። ለደመራ ዛፍ በመቁረት ችቦ በመስራቱ ተሳታፊ የሆኑት አቶ መብራቱ የክብረ ወደ በዓሉ ዝግጅት አስተናባሪ ናቸው። በዓሉ በጣም ደስ የሚል የሚያምር ነው። ያው የአመቱ እንደዚህ ተሰባስበን ትንሽ ኢትዮጵያ ሁና እናገኘዋለን ማለት ነው። በጥሩ ሁኔታ ነው የሚያስቡት ጀርመኖች፣ እኛንም ተቀብለውታል ባህላችን። እኛ እንግዲህ እዚህ አንድ አካል ኢትዮጵያ ሆነን በነሱ ውስጥ መኖራችን ለምናደርጉ እንቅስቃሴ ልዩ ልዩ ድጋፍ ያደርጉልናል። ይህ ምክንያት እንግዲህ የእኛን ባህል መቀበላቸው ነው። እንጨት ለቀማ ስንሄድ በፈቃድ ነው፣ ስናወጣ በፈቃድ ነው። እሱን ሁሉ አይከለኩሉንም። ይህ ምንድነው የእኛ እርስ በራሳችን መግባባትና የባህላችን ተቀባይነት ማግኘቱ ነው። በዚሁ በጀርመን በቮልስቡርግ ከተማ የቅዱስ ማርቆስ ቤተ ክርስቲያን አስተዳዳሪ መላከ ጽዮን አባ አብርሃም ገብረ ሚካኤል በበዓሉ ድምቀት ተደስተዋል። ብዙ አበሾች ባሉበት አካባቢ ያው አበሻ ለማለት የፈለግኩበት ምክንያት እዚህ ኢትዮጵያውያን ብቻ ሳይሆኑ ኤርትራውያንም ጭምር ሰብ ስላሉ ባህሉ አብሮ ነው የመጣው። አብሮ የመጣበት ምክንያት ሰው የክርስትናውን ነገር አረሳው። የኢትዮጵያ ህዝብ የትም ሂድ እንጂ ከሱ ጋር ተከትሎ የሚመጣው ባህል ምንም ጊዜ የማይቀር ነው። እዚህ ህዝበ ክርስቲያን ስላለ መስቀሉ አለ፣ ቤተ ክርስቲያኑ አለ፣ ጽላቱ አለ እና እንደምታየው ይሄ ትልቅ የደመራ በዓል ላይ እንደዚህ ያለ ከፍተኛ የሆነ በስሜት የሚከበር ልክ ኢትዮጵያ እንዳለን ሁሉ ሆነን እንዲሰማን የሚያደርገን ነገር ህዝቡ ባህሉን የማይረሳ በሀገሩ ፍቅር ላይ የተጠመደ ህዝብ በሃይማኖቱ ፍቅር ላይ የተጠመደ ህዝብ ስለሆነ ነው እና እኔ የምመኘው ይሄንን ነገር እዚህ የሚወለዱ ሕጻናትም የአበሻው ልጆች ወርሰው እንዲያዩ እያደጉ እጣኑንም እያሸተቱ ደመራውንም እያበሩ አብረውን እያደጉ ነገ ተነገወዲያ ቀጣይ እንዲሆን እና ለሌላውም፣ ለአህዛቡ ህዝብ ለማያምነው ክፍልም ምንድን ነው ይሄ ብሎ ሲጠይቅ ታሪኩ እየተነገረው መስቀል ማለት እንዲህ ነው የሚበራበት ምክንያት እንዲህ ነው እያለ የሚያብራሩ ልጆች ጭምር ጉዳዩን እንዲይዙትና እንዲቀጥሉት ለማድረግ ሁሉም ሰው ከኛ ቀጥሎ ለሚፈጠረው ትውልድም ጭምር የሚያስበው ነገር ቢኖረው ይሄንን እመኛለን አድማጮች በተለያዩ የጀርመን ከተሞች የሚኖሩ በርካታ ኢትዮጵያውያን በፍራንክፈርት ደብረ ፀሐይ ቅድስት ማርያም ቤተ ክርስቲያን ተሰባስበው የደመራ በዓልን ሲያከብሩ ቦታው ላይ ተገኝተን ያስቃኘንበትን መሰናዶ በዚሁ አጠናቀቅን። ዓመት ዓመት ያድርሰን እያልኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።